of America. The <laughs> <laughs> በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 3 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን እንደምናመሽታችኋል። የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌና እኔም ሰሎሞን አባተ ነን። ለኢትዮጵያ እንደምትሰጥ ይፋ ካደረገችው የ97 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ በተጨማሪ ሊለዋወጡ ለሚችሉ ሁኔታዎች ምላሽ ለመስጠት ዝግጁ መሆኗን ዩናይትድ ስቴትስ አስታወቀች። ሁኔታዎችን ከመከታተል አንጻር ንቁ ሆነን እንጠባበቃለን። ፕሮግራሞቻችን በመሬት ላይ ላለው ሁኔታ ብቻ ሳይሆን እየተለዋወጡ ለሚሄዱ ጭምር ምላሽ እንደሚሰጥ እናረጋግጣለን። ሬቸል ግራንት በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ከፍተኛ ባለሥልጣን ናቸው። ዘገባው በአብይ ርዕስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ። የቡሩንዲ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው ችግሮቻቸውን በድርድር ጠረጴዛ ዙሪያ እንዲፈቱ የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት አስገንዝቧል። የሰላሙን ጥረት በሚያደናቅፉና ሁከቱን የሚያባብሱ ግለሰቦች የባንክ አካውንቶቻቸው እንዳይንቀሳቀስና የጉዞ እገዳ እንደሚጣልባቸው ያስችላል የተባለውን አዲሱን ረቂቅ ውሳኔ አስራ አምስቱም የምክር ቤቱ አባላት በሙሉ ድምፅ ደግፈዋል። ረቂቅ ውሳኔ በተጨማሪ ለቡሩንዲ ሕዝብ የሚያስፈልገውን እርዳታ የሚገመግም የፖሊስና የጸጥታ ጥበቃ ባለሙያዎች ጓድ እንዲመደብ ይፈቅዳል። በቡሩንዲ ሁከቱ ባለፈው ዓመት ሚያዝያ የተቀሰቀሰው ፕሬዝደንቱ ፒየር ኩሩንዚዛ ለሦስተኛ ዙር የሥራ ዘመን በምርጫው ለመወዳደር ከወሰኑ በኋላ ነው። ተቃዋሚዎች ፕሬዚደንቱ የወሰዱት እርምጃ ህገመንግስቱን የጣሰ ነው ብለዋል። ተጨማሪ ዜና አለ። ፒተር ክሎት ያጠናቀረውን አዳነች ፍሳሐዬ ታቀርባለች። ቡሩንዲ ውስጥ ባለው ትርምስ ምክንያት 210ሺ የሚሆኑ ሰዎች ሩዋንዳን ታንዛኒያንና የኮንጎ ዲሞክራሲያዊ ሪፑብሊክን ወደ መሳሰሉት አጎራባቻ ሀገሮች ለመሰደድ ተገደዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ቡሩንዲ ያለው ቀውስ መፍትሄ ካላገኘ በስተቀር የሀገሪቱን የጸጥታ ሁኔታ በማናጋት መላ አካባቢውን ሊነካ ይችላል ሲሉ አስጠንቅቀዋል። የቡሩንዲ የውጭ ጉዳይ ሚኒስትር አለን ኒያሚትዌ በበኩላቸው በሀገሪቱ ያለው የፖለቲካና የጸጥታ ችግር እንደ አውሮፓ አጣጠር በ1994 ዓ ም በሩዋንዳ የታየውን አይነት ፍጅት ሊያስከትል ይችላል የሚል ድምዳሜ ላይ መድረሱ ምጸት ነው ብለዋል። ፕሬዚደንት እንኩሩንዚዛ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር ከወሰኑ ወዲህ በሀገሪቱ ግጭት ተቀጣጥሏል የሚለውን አባባል አስተባብለዋል። ብሩንዲ ውስጥ ያለውን ሁኔታ በ1994 ዓ ም በሩዋንዳ ከተፈጸመው ፍጅት ጋር የማወዳደር ዝንባሌ አለ። አንድ ግልጽ መሆን ያለበት ነገር ግን ቡሩንዲ ውስጥ በሩዋንዳ ወደ ታየው ፍጅት አይነት የሚያመራ ነገር አለመኖሩ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። አያይዘውም የውጭ ጉዳይ ሚኒስትሩ በሀገሪቱ ግጭት ካለ በዘር ላይ እየተመሰረተ አይደለም። መንግስትን የሚቃወሙት ሰዎች ሁቶዎችና ቱትሲዎች አሉባቸው፣ መንግስትን የሚደግፉት ሰዎችም እንደዚሁ ቱትሲዎችና ሁቶዎች አሉባቸው። አሁን መደረግ ያለበት ነገር ሁኔታውን ማረጋጋት ብቻ ነው በማለት አለን ኒያሚትዌ አስረድተዋል። ቡሩንዲ ውስጥ ያለውን ሁኔታ በቦታው ሆነው የሚከታተሉ የአፍሪቃ ህብረት ተወካዮች እንዳሉ ባለሥልጣኖች ገልጸዋል። የቡሩንዲ ህዝባዊ ማኅበራትና ተቃዋሚ ቡድኖች የአፍሪቃ ህብረት በመንግሥት አባላት ላይ ያተኮረ ማዕቀብ እንዲጥል ጥሪ አድርገዋል። የመንግሥት አባላቱ መንግሥት ከተቃዋሚ ቡድኖች ጋር እንዳይነጋገር ሴራ እየጠነሰሱ ነው ሲሉ ይከሳሉ። በእነዚህ ሰዎች ላይ ማዕቀብ ከተጣለ መንግስት መፍትሄ ለመፈለግ ይገደዳል ይላሉ። የደቡብ ሱዳን ተቀናቃኝ ወገኖች የሰላም ሰነዱ ከተፈረመ በኋላም ቢሆን ተኩስ የማቆሙን ስምምነት የሚጥሱ አድራጎቶችን እየፈጸሙ መሆናቸውን የምስራቅ አፍሪቃ የጋራ ልማት ባለስልጣን ኢጋድ አስታወቀ። የኢጋድ የክትትልና የቁጥጥር ስልት አካል እንዳስታወቀው እስከ ቅርብ ቀናት ድረስ የተለያዩ ጥሰቶች ተፈጽመዋል። እስክንድር ፍሬው ተጨማሪ ያለው። በደቡብ ሱዳን የተባበሩት መንግስታት ተልእኮ ጀልባዎች የተለያዩ አቅርቦቶችን ይዘው ከማላካል ወደ ሬንክ እያመሩ ነበር። 55000 ሊትር ነዳጅ በጫኑት በእነዚሁ ጀልባዎች ውስጥ ደግሞ 18 የተባበሩት መንግስታት ድርጅት ባለሙያዎች እና 13 ደቡብ ሱዳናውያን አሽከርካሪዎች ነበሩ። ጀልባዎቹም ሰዎቹም ታገቱ። ባለሙያዎቹና አሽከርካሪዎቹ ቢለቀቁም ነዳጁ ግን አልተመለሰም። ይህ ከሆነ ደግሞ ሁለት ሳምንት እንኳን አልሆነውም። ይህንን ተግባር የፈጸሙት ተቃዋሚዎቹ መሆናቸውን በሪፖርቱ ያመለከተው የክትትልና የቁጥጥር ስልቱ በእነርሱና በመንግስት የተፈጸሙ ሌሎች ጥሰቶችንም ዘርዝሯል። ሁኔታው የሰላም ስምምነቶቹ ምን እንደሆኑ የማይረዱ ወይም ያልገባቸው የታጠቁ ኃይሎች መኖራቸውን እንደሚያሳይም ጠቅሷል። ሪፖርቱን ወደ ኢጋድ ዋነኛ አደራዳሪዎች በመላክም መወሰድ አለባቸው ያላቸውን እርምጃዎች አመልክቷል። በዚህ መሰረት ሁለቱ ተፋላሚ ወገኖች በአጥፊዎች ላይ እርምጃ እንዲወስዱ እንዲያደርጉ ሐሳብ አቅርቧል። የተፈጸሙትን ጥሰቶች እንዲያወግዙም ጠይቋል። የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነት የፈረሙት እንደ አውሮፓውያን አቆጣጠር ነሐሴ 26 2015 ሲሆን አንዳንዶቹ ጥሰቶች የተፈጸሙት ከዚህ ስምምነት መፈረም በኋላ መሆኑን ሪፖርቱ ያመለክታል። ሁለቱ ወገኖች በቅርቡ በደረሱበት ስምምነት መሰረት የተቃዋሚዎቹ የልኡካን ቡድን ግጭቱ ከተቀሰቀሰ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ጁባ እንደሚገባ ይጠበቃል። በመጪዎቹ ጥቂት ቀናት ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ናይጄሪያ ጦር ሰራዊት በሰሜን ምስራቅ ክፍል ሀገር ቦርኖ ካምፕ ውስጥ በቦኮ ሐራም ነውጠኞች ከታገቱ ሰዎች መካከል ስልሳ አንዱን አስለቀቀ። በዘመቻው ወቅት ወታደሮቹ አራት የነውጠኛውን ቡድን ታጣቂዎች መግደላቸውንና አንድ መማረካቸውን የጦር ሰራዊቱ ቃል አቀባይ ገልጸዋል። ወረራው መቼ እንደተካሄደ ግን አላብራሩም። ናይጄሪያ በቅርቡ በሦስት የሰሜን ምስራቅ ግዛቶች በቦኮ ሐራም ቡድን ላይ ድል መቀዳጀቷን አስታውቃለች ቦኮ ሐራም በሰሜን ናይጄሪያ ነጻ እስላማዊ ግዛት ለመመስረት ብረት ካነሳ እነሆ ስድስተኛ ዓመቱ ነው። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ያቀዱት ጉብኝት ደህንነታቸውን አያሰጋም ሲሉ የማዕከላዊ አፍሪካ ሪፐብሊክ ወታደራዊ የፖለቲካና የሃይማኖት መሪዎች ተናገሩ። ይህ የአፍሪካውያኑ ባለሥልጣናት ማረጋገጫ የተሰጠው ቫቲካን በጉብኝቱ ወቅት ስለ አቡኑ ደህንነት ስጋቷን ካሰማች በኋላ ነው። የማዕከላዊ አፍሪካ ሪፐብሊክ የሕዝብ ደህንነት ሚኒስትር ሲናገሩ፣ በቅርቡ ዋና ከተማይቱ ባንጊ ውስጥ ሁከት ተፈጥሮ እንደነበር ቢታወቅም አሁን ጥበቃው በአስተማማኝ ደረጃ ላይ ይገኛል ብለዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባንጊን ከ15 ቀናት በኋላ በሚጎበኙበት ጊዜ ምናልባት 850 ተጨማሪ ጸጥታ አስከባሪዎች ሊኖሩ እንደሚችሉ የመንግስታቱ ድርጅት አስታውቋል። በማዕከላዊ አፍሪካ ሪፐብሊክ የዓለሙ ድርጅት ኅብረ ብሔር አረጋጊ ኃይል በሀገሪቱ ብሔራዊ ምርጫዎች ከመካሄዳቸው ከ45 ቀናት በፊት ተጨማሪ 750 ወታደሮችና 140 የፖሊስ መኮንኖች እንደሚመደቡ ይጠበቃል። ተጨማሪው ኃይል ሁለት ዓመቱን በያዘው በዚያች አገር ቀውስ አሁን ያሉትን አስር ሺህ ወታደሮች ይቀላቀላል። የአቡኑ ጉብኝት ለሀገሪቱ ቡራኬ ነው ሲሉ ተጠባባቂ ፕሬዚደንቷ ካትሪን ሳምባ ባንዛ ተናግረዋል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በሚያንማር ተቃዋሚው ብሔራዊ ሊግ ለዲሞክራሲ ፓርቲ በመንግስቱና በወታደሮች በሚደገፈው ዩኒየን ሶሊዳሪቲ ኤንድ ዲቨሎፕመንት በተሰኘው ፓርቲ ላይ ድል ተቀዳጅቶ የፓርላውን አብዛኛ መቀመጫ ማሸነፉ ይፋ ሆነ። የብሔራዊ ምርጫ ኮሚሽኑ የምርጫውን የድምፅ ቆጠራ ውጤት በኦፊሴ ላይ ያስታወቀው በዛሬው ዕለት ነው። የማያንማር ጦር ሰራዊትና ትላልቆቹ የሀገሪቱ ፓርቲዎች ለፕሬዝደንትነት የሚቀርቡትን እጩዎች የሚመርጡበት የሚመርጡት በመጪው የካቲት ይሆናል ተብሏል። ብሔራዊ ሊግ ለዲሞክራሲ ፓርቲን ለዚህ ከፍተኛ ድል ያበቁት መሪ አውንግ ሳን ሱኪ ግን ወታደራዊ መንግሥት ሕገ መንግሥት ውስጥ እንዲካተት ባደረገው ማሻሻያ አንቀጽ ምክንያት በእጩነት መቅረብ አይችሉም። ኢራቅ ውስጥ አንድ አጥፍቶ ጠፊ ቦምብ ታጣቂ ዋና ከተማይቱ ባግዳድ ውስጥ ጥቃት አድርሶ በትንሹ አስራ ሁለት ሰዎች ሲሞቱ ሌሎች ሰላሳ ሁለት መቁሰላቸውን ባለሥልጣናቱ አስታወቁ። ጥቃቱ የደረሰው በአብዛኛው ሻዎች ያሉበት የአንድ የኢራቅ መንግስት የሚደገፍ በአንድ የኢራቅ መንግስት የሚደገፍ ሚሊሻ ቡድን አባል ቀብር ስነ ስርዓት ላይ ነው። በመጨረሻም በኢራቅ ባለሥልጣናት መግለጫ መሠረት ይቅርታ የዩናይትድ ስቴትስ ጦር ሰራዊት ጂሃዲ ጆን እየተባለ በሚጠራው አደገኛ እንግሊዛዊ የእስላማዊ መንግሥት ሚሊሺያ ላይ ያነጣጠረ የአየር ድብደባ ማካሄዱን አስታውቋል። ጂሃዲ ጆን በበርካታ ቪዲዮዎች ላይ የምዕራባውያን ታጋቾችን አንገት ሲቀላ ታይቷል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 3 2008 ዓመተ ምሕረት ምሽት ፕሮግራም ነው። አሁን ባስተሳሰብ ነው ያለን ያንን የብሔር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን ሀገርን የሚመራ ፖለቲካዊ ተቋም እስከሌለ የብሔር ጭቆና መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን ባስተሳሰብ አለ። ኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ ማንነት በጣም አስፈላጊ ነገር መሆኑ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል። አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን። ክቡራትና ክቡራን አድማጮች አሁን የሰማችሁት በሁለተኛው አጋማሽ ከሚቀርቡ ዝግጅቶቻችን አንዱን ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ሰው ጠበቃ ሲፈልግ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል ዳኛ ማንን ነው የሚያውቀው? ተብሎ ነው ዳኛ ማንን ያውቃል የሚለው ነገር አንተ ዳኛው ጋር ያለው ግንኙነት ከጀርባው ሌላ ነገር ያዘለ እንዳለው ሌላው ነገር አሁን ያልጠቀሰው ጠበቃው ምን ያህል የፖለቲካ ግንኙነት አለው የሚለው። ከእሰጥ አገባው በፊት ዶክተር ፍጹም አቻሜልህ ይባላሉ። የህግ ባለሙያ ናቸው። የሰማችኋቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በአገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን የጥናት ውጤት ተንተርሶ በተለይ የፍትህ ዘርፉን በሚመለከቱ ጭብጦች ዙሪያ ከተጀመረ ባለሙያ ትንታኔ የተወሰደ ነው። በሁለተኛው አጋማሽ ጠብቁን። አሁን እሰጥ አገባ ይቀጥላል። የምሽቱ አብይ ርዕስ ይቀርባል። አሁን የዩናይትድ ስቴትስ ለኢትዮጵያ እንደምትሰጥ ይፋ ካደረገችው የ97 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ በተጨማሪ ሊለዋወጡ ለሚችሉ ሁኔታዎች ምላሽ ለመስጠት ዝግጁ መሆኗን አንድ የዓለም አቀፍ የልማት ኤጀንሲዋ ዩኤስኤአይዲ ከፍተኛ የሥራ ኃላፊ አስታውቀዋል። ኢትዮጵያ ውስጥ የበረታ ረሃብ ወይም ቸነፈር ይከሰታል ብለው እንደማያስቡ ግን ኃላፊዋ አመልክተዋል። የኤጀንሲው የምስራቅ የመካከለኛውና ና የደቡባዊ አፍሪካ ክፍል ኃላፊ ሬቸል ግራንትን ዛሬ በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። ዩናይትድ ስቴትስ በኤልኒኖ ምክንያት የተከሰተውን ድርቅ ጨምሮ በተለያዩ ምክንያቶች ተጋላጭ ለሆኑ ኢትዮጵያውያን የሚሆን የ97 ሚሊዮን ዶላር ድጋፍ መስጠቷን ያስታወቀችው በትናንትናው ዕለት ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ይፋ እንዳደረገው ወደ 97 ሚሊዮን ዶላር ከሚጠጋው ድጋፍ አብዛኛው የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው የሚውል ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የምስራቅ መካከለኛውና ደቡባዊ አፍሪካ ክፍል ኃላፊ ራቼል ግራንት ዛሬ ለቪኦኤ እንዳብራሩት ድጋፉ እንዲሰጥ የተወሰነው እየጨመረ የመጣው የምግብ እርዳታ ፈላጊዎች ቁጥር ስላሳሰባቸው ነው። ድጋፉ ለዜጎች የሚደርሰውም በኢትዮጵያ ውስጥ በሚንቀሳቀሱ አጋሮቹ በኩል መሆኑን ኃላፊዋ አስታውቀዋል። በዚህ መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 15700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። እናም ድጋፉ የምግብ እርዳታ ለሚያስፈልጋቸው ወገኖች የሚደርሰው በመንግስት በኩል ሳይሆን መንግስታዊ ባልሆኑ ድርጅቶች በኩል መሆኑን ራቼል ግራንት አስረድተዋል። ድጋፉን በቀጥታ ለኢትዮጵያ መንግስት አንሰጥም። ለአገር በቀልና ለዓለም አቀፍ አጋሮች፣ መንግስታዊ ላልሆኑ ድርጅቶችና ለተባበሩት መንግስታት ድርጅት ነው የምንሰጠው። ስለዚህም እነሱ በምላሹ ድጋፉን በኢትዮጵያ ለሚገኙ ለረሃብ በጣም ተጋላጭ ለሆኑ ሕዝቦች ያደርሳሉ። ዩናይትድ ስቴትስ ከአጋሮቿ ጋር በመሆን ወደፊት ለሚኖረው የተረጂዎች ፍላጎት ጭምር መዘጋጀቷን ራቸል ግራንት ተናግረዋል። ሁኔታዎችን ከመከታተል አንጻር ንቁ ሆነን እንጠባበቃለን። ፕሮግራሞቻችን በመሬት ላይ ላለው ሁኔታ ብቻ ሳይሆን እየተለወጡ ለሚሄዱ ጭምር ምላሽ እንደሚሰጡ እናረጋግጣለን። ኤልኒኖ ባስከተለው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8 ነጥብ 2 ሚሊዮን መድረሱን በቅርቡም ወደ እጥፍ ሊያድግ እንደሚችል መንግስትና አጋሮቹ ይገልጻሉ። በዚህ ላይ አስተያየት የሚሰጡ አንዳንድ የመንግስት ተቼዎችም ችግሩን ከ1997ቱ ድርቅ ጋር እስከ ማነጻጸር ይሄዳሉ። ሁኔታው ከቁጥጥር ውጭ እንዳልሆነ የሚገልጸው የኢትዮጵያ መንግስትም በምንም መለኪያ ከዚያ የ97 ድርቅ ጋር ሊነጻጸር እንደማይችል ይናገራል። ራቼል ግራንትም ችግሩ ከቁጥጥር ውጭ አለመሆኑን ያምናሉ። ዊ አር ናት ኤንቲሲፐቲንግ በኢትዮጵያ የረሃብ ቸነፈር ይኖራል ብለን አናስብም። ዛሬ በስፍራው ላሉ አጋሮች ምክንያት ብቻ ሳይሆን የኢትዮጵያ መንግስት በወሰዳቸው ውጤታማ የምላሽ እርምጃዎች ምክንያት እነሱና ዓለም አቀፍ ማህበረሰብ በጥሩ የተዘጋጁ ፍላጎቶቹ በተከሰቱ ቁጥርም ምላሽ የሚሰጡ እየሰጡ የሚቆዩ ይመስለኛል። ስለዚህ በኢትዮጵያ የረሃብ ቸነፈር ወይንም ጠኔ ይከሰታል ብለን አናስብም። የዩኤስኤአይዲ ድጋፍ በኢትዮጵያ ከተከሰተው ድርቅ አንጻር በቶሎ የተደረገ መሆኑን ኃላፊዋ ተናግረዋል። የሚመጣው ድጋፍ ቀጣይነት እንዲኖረው የድርጅታቸው ፍላጎት መሆኑንም ጠቁመዋል። በዚህ ድጋፍ በፍጥነት እየጨመረ የመጣው የእርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን፣ ይላል ትናንት የወጣው የድርጅቱ መግለጫ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን እናመሰግናለን። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የአጣዳፊ ምላሽ ፈንድ ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ የከፋ ነው ባለው በዘንድሮው ድርቅ ለተጎዱ ማኅበረሰቦች መርጃ የ17 ሚሊዮን ዶላር አስቸኳይ እርዳታ ትላንት ፈቅዷል። የፈንዱ ዋና ጸሐፊ ሊሳ ዳውተን፣ የትኞቹ ክልሎች ብዙ እርዳታ እንደሚያስፈልጋቸውና አቅርቦቱ ለተረጂው እንዴት እንደሚዳረስ ለአሜሪካ ድምፅ አብራርተዋል። ሳሌም ሰሎሞን የሚከተለውን አጠናቅራለች። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በኢትዮጵያ ከዚህ በፊት ከገጠሙት ሁሉ እየከፋ በሆነ ድርቅ ለተጎዱ ማህበረሰቦች የ17 ሚሊዮን ዶላር አስቸኳይ እርዳታ ትናንትና ሰጠ። ይህ የመንግስታቱ ድርጅት የአስቸኳይ እርዳታ ሰጪ ክፍል ወይም ሰርፍ በአመት ለመላው ዓለም የሚደርስ 450 ሚሊዮን ባጀት ያለው ሲሆን እንደ አውሮፓውያን አቆጣጠር በ2015 ወደ 80 ሚሊዮን ዶላር ኤልኒኞ ላጠቃቸው አካባቢዎች ማለትም ኤሲያ፣ ላቲን አሜሪካ የአፍሪቃ ቀንድ ሀገሮች እርዳታ እንደሚውል የአስቸኳይ እርዳታ ክፍል ሰርፍ ዋና ጸሐፊ ሊሳ ዳውተን ገልጸዋል። ከዚህ ባጀት እርዳታ በኢትዮጵያ ለደረሰው ድርቅ ምላሽ ለመስጠት በሚወስዳቸው እርምጃዎች የተባበሩት መንግስታት ድርጅትና አጋሮቹ ድጋፍ እንደሚሰጡ መሆናቸውን ሊሳ ዳውተን አስረድተዋል። አስራ ሰባት ሚሊዮኑ እርዳታ የሚውልበትን ሁኔታ ሲገልጹ እንዲህ ብለዋል። million dollars to Ethiopia. አሁን በተለይ ለኢትዮጵያ የሰጠነው 17 ሚሊዮን ዶላር በኢትዮጵያ ሕዝቡ የሚያገኘው የምግብ መጠን ከጊዜ ወደ ጊዜ እየቀነሰ በመሄዱ ድጎማ የሚሆን ነው። ሕዝቡ የረሃብ አደጋ ተጋርጦበታል። ከፍተኛ የአልሚ ምግብ እጦት ሰፍኗል። ስለዚህ ለሚቀጥሉት ሁለት ወራት ይህ 17 ሚሊዮን ዶላር የሚያወጣ እርዳታ ወደ አንድ ሚሊዮን ተኩል ለሚሆኑ ኢትዮጵያውያንና በጣም ለተጎዱ አንድ መቶ አምሳ አራት ሺ ለሚሆኑ ዜጎች የምግብ ድጎማ ይውላል። በኢትዮጵያ የበልጉ ዝናብ መቅረትን አስከትሎ በዓለም ዙሪያ በኤልኒኞ የፈጠረው የዓለም መመሳቀል በተጎዱ አካባቢዎች የምግብና የውሃ እጥረት መፈጠሩ ኦቻ አስታውቋል። የኢትዮጵያ መንግስት በዚህ ዓመት ብቻ ስምንት ነጥብ ሁለት ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ጥሪ አቅርቧል። ይህ ከዚህ በፊት በተሰጠው ቁጥር ከ2.9 ሚሊዮን የላቀ መሆኑን ኦቻ ባወጣው መግለጫ አስረድቷል። ወደፊትም ወደ 22 ሚሊዮን የሚሆኑ ሰዎች በአፍሪካ ቀንድ ድርቅ ባስከተለው ችግር የእህል እጥረት እንደሚያጋጥማቸው፣ ከእነዚህ 15 ሚሊዮኑ ኢትዮጵያውያን እንደሚሆኑ አስረድተዋል። ሊሳ ዳውተን አስቸኳይ እርዳታ የሚያስፈልጋቸው የኢትዮጵያ ክልሎች የሚከተሉት ናቸው ብለዋል። እርዳታው ለስድስት የተለያዩ ክልሎች ነው የሚሆነው። ለአፋር፣ አማራ፣ ኦሮሚያ፣ በደቡብ ብሔር ብሔረሰቦች ክልል፣ በሶማሊያ ክልልና በትግራይ ከባድ የምግብ እጥረት ለደረሰባቸው ድጎማ ይሆናል። እርግጥ ነው በኢትዮጵያ የምግብ እጥረት የገጠማቸው ሰዎች ቁጥር በያዝነው ዓመት መግቢያ 2.9 ሚሊዮን የነበረ ቢሆንም ባለፉት ሁለት ወራት ውስጥ አሻቅቦ ከአራት ነጥብ ሚሊዮን ተኩል አሁን ደግሞ ስምንት ሚሊዮን በላይ ሆኗል። ስለዚህ ከዓመቱ መግቢያ በአራት እጥፍ ነው የጨመረው የችግረኛው ቁጥር። ስለዚህ ቀድመን እርዳታውን በፍጥነት ካላደረስን በረሃብ የሚሰቃየው ህዝብ ቁጥርም እንዲሁ ይጨምራል። የተባበሩት መንግስታት የሰብአዊ ጉዳዮችና የአስቸኳይ እርዳታ ማስተባበሪያ ረዳት ዋና ጸሐፊ ስቴፈን ኦብራይን በበኩላቸው ትናንት ድርጅቱ ባወጣ መግለጫ ለዚህ አጣዳፊ ሁኔታ ወቅታዊ ምላሽ መስጠት ወሳኝ ነው። እንደ አውሮፓውያን አቆጣጠር በቀጣዩ 2016 ዓ ም ችግሩ ይበልጡን የሚብስ በመሆኑ ዛሬ ፈጥነን ካልተንቀሳቀስን ነገ የከፋ ሁኔታ ይጠብቀናል ብለዋል። ይህንን በማጠናከር ሊሳ ዳውተን እንዲህ ብለው አብራርተዋል። ሌሎች ለጋሾች በጎደለው ይሞላሉ የሚል ተስፋ አለን። የምግብ እጥረቱና የረሃቡ ሁኔታ በፍጥነት ሊባባ ስለሚችል ይህ እርዳታ ቀድሞ ደርሶ ህዝቡ ሊያገግምበት ይችላል የሚል ነው ተስፋችን። ሆኖም ይህ የተባበሩት መንግስታት ድርጅት የአስቸኳይ እርዳታ ሰጪ መስሪያ ቤት ካሉበት ሌሎች ዓለም አቀፍ እርዳታ ተሻሚ ችግሮች ጋር ሲነጻጸር 450 ሚሊዮን ዶላር በጣም አነስተኛ ነው። ስለዚህ መንግስታት፣ መንግስታዊ ያልሆኑ ድርጅቶች እና ሌሎች የእርዳታ ምንጮች ክፍተቱን ይሞላሉ የሚል እምነት አለን። የአስቸኳይ እርዳታ መስሪያ ቤቱ ወደፊትም የተረጂዎችን ሁኔታ አይቶ እንዲሁ አነስተኛ ድጎማ ሊያቀርብ ይችላል። ነገር ግን የመንግስታቱ ድርጅት አባል አገሮች ተጨማሪ እርዳታ እንደሚሰጡ ተስፋለን። ከድርጅቱ ማዕከላዊ የአጣዳፊ እርዳታ ወጪ የሚሆነው ገንዘብ በድርቁ ለተጎዳው ሕዝብ በአስቸኳይ የሚያስፈልገውን ምግብ ለማቅረብ ይውላል ብለዋል። ገንዘቡ የዓለም የምግብ ፕሮግራም 1.37 ሚሊዮን ኢትዮጵያውያን ለመርዳት እንዲሁም በተመጣጠነ ምግብ እጦት ለተጎዱ 164 ሺ ሴቶችና ህጻናት ልዩ አልሚ ምግብ ለማቅረብ የሚውል መሆኑንም አስረድተዋል። ሰርፍ ከተባበሩት መንግስታት ድርጅት አባል ሀገሮች የሚያገኘውን ወደ 4 ቢሊዮን የሚሆን አስቸኳይ ሰብአዊ እርዳታ እንደ አውሮፓውያን አቆጣጠር 2006 ዓ.ም ጀምሮ እስከ ዛሬ ለ95 ሀገሮች እያቀረበ ይገኛል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት፣ ክቡራትና ክቡራን። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የአፍሪካን የፍልሰተኛነት መንሴ ከመሠረቱ ለመክታት ይረዳ ዘንድ የአውሮፓ ኅብረት የአንድ ነጥብ ዘጠኝ ቢሊዮን ዶላር እርዳታ ለመስጠት መስማማቱ ተገልጿል። ይህ ስምምነት የተደረሰው ማልታ ውስጥ በተካሄደው የአውሮፓና የአፍሪካ መሪዎች ስብሰባ ወቅት መሆኑም ታውቋል። ሄንሪ ሪጅዌል ከለንደን የዘገበውን አዲሱ አበበ ያቀርባል። በዚህ የአውሮፓውያኑ ዓመት ብቻ አያሌ የአውሮፓ ሀገሮችን እስከሚያጨናንቅ ድረስ በብዙ መቶዎች የሚቆጠሩ ፍልሰተኞች ናቸው ሜዲትሬኒያን ባህርን ያቋረጡ። ባለፈው ሚያዝያ ወር ለምሳሌ አውሮፓ ለመግባት ያቀዱ ሰማንያ ፍልሰተኞች ሊቢያ ባህር ሰጥሞ ሲቀሩ አስከሬናቸው በማልታ በኩል እንደተገኘም ይታወሳል። ያ አሰቃቂ ሁኔታ ነው ለአሁኑ የማልታ ጉባኤ መካሄድ ምክንያት የሆነው። እናም የአውሮፓ ህብረት መሪዎች አፍሪቃ ውስጥ ያለውን ፍልሰተኛነት ከምንጩ ለማድረግ ይቻል ዘንድ የ19 ቢሊዮን ዶላር እርዳታ አጽድቀዋል። ገንዘቡ የሥራ ዕድል ለመፍጠር የጤና ጥበቃ ይዞታዎችን ለማሻሻልና ግጭቶችን ለማስቀረት ይውላል ነው የተባለው። በዚህ ወቅት የአውሮፓ መሪዎች ቀውሱን ለመቋቋም ይረዳል ያሉትን ባለ 17 ገጽ የድርጊት ፕሮግራም ወይም እቅድ ይፋ አድርገዋል። ይህን እቅድ ግን የተለያዩ አስተያየቶች አስነስቷል። የኒጀሩ ፕሬዚዳንት መሐሙዱ ኢሶፉ አይደለም 18 ቢሊዮን ዩሮ እንኳን በቂ ሊሆን ተቀራራቢም አይሆንም። ችግሩ በጣም ሰፊ ነው። ለዚህም ነው በእርዳታ አሰጣጡ ረገድ ሌሎች ተባባሪዎችን የምንጠይቀው፣ ብለዋል የኒጀሩ መሪ በፈረንሳይኛ ቋንቋ። የኢጣሊያው ጠቅላይ ሚኒስትር ማቲዮ ሬንዚ በበኩላቸው እነዚህ አስተያየቶች ሁሌም የሚመጡት አሉታዊ አመለካከት ካላቸው ወገኖች ነው። እኔ ግን ዛሬ እያየኸው ያለሁት አዎንታዊ ሁኔታዎችን ነው። ምክንያቱም በአንደኛ ደረጃ የስደተኝነትን ቀውስ በመቋቋም ረገድ ኢጣሊያ ብቻዋን አይደለችም፣ በሁለተኛ ደረጃ አፍሪቃ ቀዳሚዋ አህጉር ነች ሲሉ ተደምጠዋል። አሃዙ የሚያሳየው ግን አፍሪቃ ቀዳሚ መሆኗን አይደለም። የውጭ ልማት ተወካዩዋ ማርታ ፎሬስቲ ሶስት ቢሊዮን ዩሮ ለቱርክ እንዲሰጥ ቃል ተገብቶ ነበር። ያም ሶሪያ ውስጥ ያለውን የቀውስ ለማቆም የምታደርገውን እርዳታ ለማገዝ ነው። በዚያ ስሌት ስናየው ለመላው አፍሪካ አህጉር 1.8 ቢሊዮን ዩሮ ወይም 19 ቢሊዮን ዳላር በቂ ሊሆን አይችልም ነው ያሉት። አውሮፓ በተጨማሪም ለአፍሪቃ ልማት በምሰጠው እርዳታ ፈንታ እያንዳንዳቸው የአፍሪካ ሀገሮች ጋር የፍልሰተኞች ስምምነት ለመፈራረም ነው እቅዷ። የሜዲትሬኒያንን ባህር የሚያቋርጡ ፍልሰተኞች ቁጥር ግን በጣም ቀንሷል። ይህም በቱርክና በግሪክ በኩል አብዛኛዎቹ ሱሪያውያን የሆኑበት 650 ሺ ሰዎች ናቸው የገቡት። ለስደተኞች መብት በመቆም ለረጅም ጊዜ የምትታወቀው ስዊድን በዚህ ሳምንት አዲስ ጊዜያዊ የመቆጣጠሪያ ጣቢያ አስታውቃለች። ጠቅላይ ሚኒስትሩ ስቴፋን ሎቨን አውሮፓ ውስጥ ያሉትን ህጎች ነው የምንከተለው። ባለሥልጣኖቻችን ለደህንነት ዋስትና መስጠት እንደማንችልና ድንበሮቻችንን እንድንቆጣጠር ሲነግሩን መስማትና ያን ማክበር ይኖርብናል። የስዊድን አቋም አውሮፓ ውስጥ ያለ ፓስፖርት ለመንቀሳቀስ ያለውን የወደፊት መጻኢ ሁኔታ ጥርጣሬ ውስጥ እንደከተተው ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ ኢኮኖሚ ከመላው አፍሪካ የበለጸገ ሆኖ በየዓመቱ ግን የተሻለ ኑሮ ፍለጋ በሺዎች የሚቆጠሩ ወደ አውሮፓ፣ ሳውዲ አረቢያ እና ወደ ደቡብ አፍሪካ ይፈልሳሉ። በሌላ በኩል ደግሞ ኢትዮጵያ የብዙ ፍልሰተኞች መዳረሻ አገርም ነች። የአፍሪካ ቀንድ ፖለቲካ የተረጋጋ ባለመሆኑ አብዛኛዎቹ ኢትዮጵያውያን አብዛኛዎቹ ኢትዮጵያን ማረፊያ የሚያደርጉ ፍልሰተኞች የሚመጡት ከሱዳን፣ ከኤርትራና ከሶማሊያ ነው። ይህ አሁን የሚታየው የስደተኞች ሁኔታ ኢትዮጵያ ላይ ያለው አንደምታ ቀላል አይደለም ይላሉ የኢጋዱ ሪቻርድ ባርኖ። እንደ ሱዳንና ኤርትራ ባሉ አገሮች የሚታየው የሴኪሪቲ ሁኔታ በኢትዮጵያ መረጋጋት ላይ ቀላል ያልሆነ ተጽዕኖ ነው ያለው። ሰላሳ ከመቶ የሚሆኑት ኢትዮጵያውያን የቀን ገቢያቸው ከአንድ ዶላር ያነሰ ነው። እናም ከአገር የመፈርሳቸው ምክንያት የኑሮ ውድነት ጋር ይያያዛል። ኦስትሪያ ውስጥ እንደ አውሮፓ አቆጣጠር በ2013 200 ኢትዮጵያውያን ጥገኝነት ወይም ከለላ ጠይቀዋል። ኤርትራውያን ደግሞ 59 ነበሩ። ከአውሮፓና ከመካከለኛው ምስራቅ በተጨማሪ በኢትዮጵያውያን ፍልሰተኞች የተዘወተረው አካሄድ ወደ ደቡብ አፍሪቃ ነው። በየትም ይሁን በየት ግን የኢትዮጵያ መንግሥት የትኛውንም አይነት ፍልሰት አይደግፍም። ሕገ ወጥ የሰዎች መናገድንም ለማቆም ደንብ አውጥቷል። በሌላ በኩል ደግሞ የአውስትሬልያ የስደተኞች ፖሊሲ በተባበሩት መንግስታት ድርጅት የሰብዓዊ መብት ጥበቃ አካል በጽኑ ተወግዟል። ይህ ትችት የተሰነዘረው ባለሥልጣናት እንደገለጡት በአንድ ፍልሰተኞች በተከማቹበት ማዕከል በዓመት በዓል ሰሞን ብጥብጥ ከተነሳ በኋላ ነው። የአውስትሬልያው ባለሥልጣን ስቲቭ ማግሌን እንደገለጡት ግን ይህ ፍልሰተኞቹን በአንድ ስፍራ ማቆየት ባህር በማቋረጥ ሕይወታቸውን ከአደጋ ለመታደግ የታቀደ ነው። ሀያ አምስት ሺህ ሰራዊት የሚኖረው የአፍሪቃ ተጠባባቂ ተወርዋሪ ጦር በጥቂት ወራት ውስጥ ለግዳጅ ዝግጁ እንደሚሆን ተገልጿል። ይህ ተጠባባቂ ጦር አፍሪካ የውጭ ጣልቃ ገብ ጦር ላይ የመመርኮዟን ነገር ለመቀነስና አስፈላጊ ሆኖ ሲገኝም ጊዜ ሳይባክን ፈጥኖ ለመወርወር የሚችል ኃይል ለማዘጋጀት የታሰበ መሆኑ ተገልጿል። ይሁን እንጂ ወደ ተግባር መግባቱ የመናገሩን ያህል ቀላል አይደለም እየተባለ ነው። በአኒታ ፓውል የጆሃንስበርግ ዘገባ መሠረት፣ ለመሆኑ አፍሪካ ለምን ይሆን እንደተጠራ የሚወረወር ዝግጁ ሆኖ የሚጠባበቅ ኃይል ያስፈለጋት? ለደቡብ አፍሪካው የባህር ኃይል ባልደረባ ካፕቴን ያኩ ቲኒሴን መልሱ አጭር ነው። ማዕከላዊ አፍሪካ ሪፐብሊክ፣ ማሊ አሉና መዘርዘር ጀመሩ። ኮንጎ ዲሞክራሲያዊት ሪፐብሊክ፣ ሱዳን። በእነዚህ አገሮች ውስጥ ሁሉ የተሰማሩት የተባበሩት መንግስታት ድርጅት ጣልቃ ገብ ጦሮች ናቸው፣ ከደቡብ ሱዳን በስተቀር። የደቡብ ሱዳኑ የአፍሪካ ህብረትና የመንግስታቱ ድርጅት ጥምር ኃይል ነው። እናም ስሜቱ አፍሪካ ለሰላም ጥበቃ ዘመቻዎቿ የመንግስታቱን ድርጅት ደጅ ከምትጠና የራሷን ኃይል ማንቀሳቀስ እንድትችል ማድረግ ነው። ይህ ጦር በአምስት ብሪጌዶች የሚደራጅና በኅብረቱ የሚታዘዝ እንደሆነ ተገልጿል። ከላይ የሰማችኋቸው ሻምበል ቴኒሰን በቅርቡ ደቡብ አፍሪካ ውስጥ አማኒ አፍሪካ ሁለት ተብሎ የተሰየመ የጦር ልምምድ ያደረገ ጋንታ ቃል አቀባይ ናቸው። ፈረንሳይና ሌሎችም አንዳንድ ሀገሮች አፍሪካ ውስጥ በቀጥታ ጣልቃ በመግባት ጉዳይ ላይ እምብዛም መናገር አይፈልጉም። አህጉሪቱ የራሷን ጠባቂዎች አሰናድታ ማቆም አለባት እኮ ይላሉ ተንታኞች። በሌላ በኩል ግን ይህ ሐሳብ የበረቱ ፈተናዎች መንገዱ ላይ የመጋረጣቸውን እውነት ያልተቀበለ እስካሁን አልተሰማም። ቀደም ሲልም የነበሩ አካባቢያዊ ጣልቃ ገብ እንቅስቃሴዎች ተመሳሳይ ማነቆዎችና እንቅፋቶችንም መጋፈጥ ነበረባቸዋል። ገንዘብ፣ ችግሩ ሁልጊዜ ገንዘብ ነው። በጣም ውድ፣ ብዙ ጥሪት የሚጠይቅና የቴክኒክ ሥራ ነው። ስለዚህ ትልቁ ችግር የገንዘብ ችግር እንደሆነ ነው የሚቀጥለው። ይሁን እንጂ ልምምዱ በተቻለ መጠን ለእውነተኛ ዘመቻ በእጅጉ የተጠጋ እንዲሆን ተደርጎ የተዘጋጀ በመሆኑ ሐሳቡን ተግባራዊ ማድረግ ይቻላል። በአፍሪካ ሕብረት አባል አገሮች በራሳቸው የተነደፈው ስልትና ሙሉ ልምምድ ያረጋገጡት የሚቻል መሆኑን ነው። እንዲህ አይነቱ ተጠባባቂ ጦር ሊገጥመው የሚችል ሌላም ፈተና አለ ይላሉ ደቡብ አፍሪካዊቱ ፕሪቶሪያ የሚገኘው የደህንነት ጥናቶች ኢንስቲትዩት ዳይሬክተር ጃኪ ሲሊየርስ በየሀገሩ የሚሰማሩት ወታደሮች እንደ የሀገሩ ግንዛቤ ነፃ ወይም ገለልተኛ ተደርገው ላይወሰዱ ይችላሉ። አካባቢያዊ አገሮችን ካየን ለምሳሌ የሶማሊያውን አጋጣሚ ብንፈተሽ ኢትዮጵያና ኬንያ ብቻ ናቸው ጣልቃ ለመግባት እውነተኛ የፖለቲካ ዝግጅነት ያላቸው። አፍሪቃ ደግሞ ከሰፈሩ ወጣ ካሉ ሀገሮች ጦር አንቀሳቅሶ ለማዝመት የሚያስችል አቅሜ የላትም። ለምሳሌ ከሩዋንዳ ጦር አንስቼ ምዕራብ አፍሪካ ልላክ ብትል አቅሜ ያጥራታል። ስለዚህ አንድ የማይቀር የሚመስለው ነገር ምንድን ነው? ወታደሮቹ የሚገኙት እዚያው አካባቢ አገሮች ነው የሚሆነው። ካሉት ችግሮች ጋር ሁሉ ፍጹም ጥሩ አማራጭ ነው ባይባልም ምንም ከማይኖር ግን እንዲህም ሆኖ ቢኖር ይሻላል። ለዚህ የአፍሪቃ ተወርዋሪ ጦር ወታደሮች ገንዘብና አማካሪዎችን ለመስጠት አስራ አንድ የአፍሪካ ሀገሮች ቃል ገብተዋል። ደቡብ አፍሪካ አንዷ ነች። ሌሎች አስር ሀገሮችም አስራ አንዱን እንደሚቀላቀሉ አስታውቀዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወቅታዊ ጉዳይ ቀጣዩ ቅንብር ነው። በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በሀገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን ዘርፈ ብዙ የጥናት ውጤት በቅርቡ ይፋ ማድረግ ተንተርሶ የተጀመረ ቅንብር ነው። የወቅታዊ ጉዳዮች ዘገባው ርዕስ ሌሎችን ጨምሮ በተለያዩ ደረጃ የሚገኙ የመንግስት አስተዳደር ዘርፎችና አሰራር አያያዝ አስመልክቶ በተለይ በፍትህ ዘርፍ የታዩትን ድክመቶች የተመለከተውን የጥናት ውጤት የሚዳስሰው የባለሙያ ትንታኔ ሁለተኛ ክፍል ነው የሚቀርበው አሁን። ዶክተር ፍጹም አቻምየለህ በዋሽንግተን ዲሲና አካባቢው በጥብቅና ሙያ የተሰማሩ ናቸው። ያወያያቸው አሉላ ከበደ ነው። የዛሬውንም በትናንትናው ምሽት ቅንብሩ የተነሳ አንድ ነጥብ አስታውሶ ይጀምራል። ቀደም ብለው በጠቀሙት መልኩ አንድምታዎችን ምን አይነት ተስፋ ይፈነጥቃል፣ ምን አይነት መሻሻል ሊፈጠር ይችላል የሚለውን ወደ ኋላ ላይ እንመለሳለን። ፍትሕ እንዲረጋገጥ በተለይ በደል የተፈጸመበት አካል ተገቢውን ፍትሕ እንዲያገኝ የሚጥረው አካል ምስክር በሐሰት አስጠንቶ እስከ ማቅረብ የደረሰበትን የአቃቢያን ሕግ በደል ደግሞ የተመለከተውን እንስማ። በአቃቢያን ሕግ በኩል ሆን ተብሎ ተገቢውን ሕግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ፣ እንዲሁም ማስቀረት ተጠርጣሪዎች ጥፋተኛ ለማስባል ብቻ ምስክሮች ማስጠናት በግድ ይህን መስክር ካልመሰከርክ እዚሁ ትቀርማታለህ፣ አንተም ትታሰራለህ የሚል ማስፈራራት አንደኛ የሚያሳየው ነገር በፍርድ ቤቱ ነጻ አለመሆኑን ነው። አቃቢ ህጎቹ ሹፌሮቹ፣ አቃቢ ህጎቹ ናቸው፣ አሽከርካሪዎቹ አቃቢ ህጎቹ ናቸው እና ይህንን ደግሞ ስንል የነበረው ነገር ነው ፍርድ ቤቱን የሚያሽከረክሩት እንደፈለገ እጁን የሚጠመዝዙት አቃቢ ይገያ ናቸው። አቃቢ ህግ ደግሞ የመንግስት አካላት ናቸው የአስፈጻሚ አካላት ናቸው እና በእንደዚህ አይነት ውሸት ምስክር አሁንም ድረስ እስር ቤት ያሉ ልጆች አሉ። በውሸት ምስክር ተመስክሮባቸው አሁንም ድረስ ጠበቆች በዚህ ምክንያት ዲሲፕሊን ደሆነዋል። እንደዚህ አይነት ነገር በምትናገርበት ጊዜ የፍርድ ቤቱን ስም በማጥፋት ተብለህ ትከሰሳለህ እንደዚህ አይነት ሁኔታ ባለበት ሰዓት ነው። አሁን እነሱ ራሳቸው መጥተው አው እንደዚህም እኮ ያደርግ ነበር የኛ መንግስት ማለታቸው ማለት ነው። እንደዚህ አይነት ነገር ይፈጸማል እንዳልኩ በሁለት ሺ አምስት በቅንጅት ጊዜ ተፈጽሟል። የውሸት ምስክርነት ሰዎች ሲሰጡ ታይተዋል። ባለፉት አስር አመታት በተካሄዱ የፍርድ ቤት ሂደቶች ውስጥ እንደዚህ አይነት ነገር እየተከሰተ ነው። አሁንም እነሱ ተነሳ ይናገራሉ ማለት ነው። ይሄን ሁኔታ የፍትህ ስርአቱ በራሱ ሊያሻሽል ከሚችላቸው ጥረቶች በተጨማሪ አቃቢያ ህግ የሐሰት ምስክር አለማቅረቡን በምን ማጣራት፣ በምን መንገድስ ማረጋገጥ ይቻላል? በምን መንገድስ መያዝ ይቻላል? ሁኔታዎች እንዲለወጡ አጠቃላይ ከሚመጡት ለውጦች ባሻገር በቀጥታ አቃቢያን ህጉን ተጠያቂ ለማድረግ በሚሞክሩ ጥረቶች እንግዲህ አቃቢያን ህጉን ትልቁ ነገር አቃቢያን ህጉን ተጠያቂ ለማድረግ ዋነኛው ነገር የአቃቢ ህግ ፈት ቤት አተርኒ ጄኔራል አፍስ ለብቻው ቢሆን ከፍትህ ሚኒስትር ቢወጣና ለህግ አውጪው ተጠያቂ ቢሆን፣ ያን ደግሞ ለማድረግ ህገ መንግስቱን መቀየር ያስፈልጋል ማለት ነው። ህግ አውጪውም ደግሞ ነጻ የሆነ ራሱን የቻለ ተጠያቂነት የሚሰማው ሌሎችንም ተጠያቂ የሚያደርግ ህግ አውጪ አካል ቢኖር ነው። እንግዲህ ይሄን በአጠቃላይ ደረጃ በጀኔራል ፕሪንስፕል ብናየው ነው። ከዛ መለስ ግን ነጻ ፍርድ ቤት ቢኖር ፍርድ ቤቱ እነዚህን አቃቢያነ ህጎችን እኮ ያቀረብ ከሚ ምስክርነቱ ውሸት ነው ብለው ዲሲፕሊን ሊያረጋቸው፣ ሊያስራቸው፣ ገንዘብ ሊቀጣቸው ይችላል። ሁለተኛ ነገር ደግሞ ፍርድ ቤቱ ነጻ ጠበቆች እንዲጎለብቱ ለክላይንቶቻቸው እስከ መጨረሻው ድረስ እንዲታገሉ የሚያደርግ ነጻነትን እና ክብርን እና ከለላን ፍርድ ቤቱ ቢሰጥ ደግሞ እንደዚህ ነገር ይደረጋል ማለት ማለት ጠበቆችም እኮ ይሄ የመጣው ምስክር ውሸት ነው ብለው ሌሎች ምስክሮች እንዲያቀርቡ ሌሎች መረጃዎች እንዲያቀርቡ ፍርድ ቤቱ ከለላ ቢሰጣቸው ቢፈቅድላቸው፣ የህግ አስፈጻሚ አካላትም እነዚህን ጠበቆች እንዲህ ያደረግክ ብለው ባያስፈራሯቸው፣ ባያስሯቸው፣ ባይከሷቸው እስከዛ ድረስ ይሄን ማድረግ ይቻል ነበር ማለት ነው። ቀደም ብሎ በጠቆሙት ላይ የጠቅላይ አቃቢ ህግ ጽህፈት ቤት በራሱ ለብቻው ከፍትህ ሚኒስቴር ስር ወጥቶ ያለበት በምሳሌነት የሚጠቀስ አሰራር አለ። ምሳሌ እኔ የተማርኩበት ሀገር ሃንጋሪ የአቃቢ ህጉን የሚመርጠው የህግ አውጪው አካል ነው። ተጠያቂነቱም ለህግ አውጪው አካል ነው። የህዝብ ተወካዮች ምክር ቤት ማለት ነው። የስድስት አመቱ ይመረጣል። የፍትህ ሚኒስቴር ራሱን የቻለ ሚኒስቴር ነው። እነሱ ፍርድ ቤቶቹን ያስተዳድራሉ፣ የፍትህ ስርአቱን ያስተዳድራሉ፣ ወህኒ ቤቶችን ያስተዳድራሉ። ዋናው አቃቢ ህግን ግን ስድስት አመት የህግ አውጭ ይመርተዋል ማለት ነው። የፍትህ ሚኒስቴሩ ለአራት አመት ነው። ያው የመንግስት አካል ነው። መንግስት ሲወርቅ ይወርቃል። አቃቢ ህጉ ግን ይቀጥላል ማለት ነው። እና በእንደዚህም አይነት መንገድ ነፃና ገለልተኛ የሆነ የአቃቢ ህግ መፍጠር ይቻላል ማለት አንደኛው መንገድ ነው። እንግዲህ አሜሪካን ሀገር ግን ሁለቱም ጠቅላይ አቃቢ ህጉም የፍትህ ሚኒስቴሩም አንድ ሰው ነው። ኢትዮጵያ ግን እንደ ወደፊት እንደዚህ አይነት ታሪክ ስላለን አቃቢ ህጉ በጣም ከመንግስት ጋር እንዳይጠጋ እንደዚህ አይነት ነገር ማድረግ ቢቻል ይሻል ይሆናል ካለን ታሪክ አንጻር ማለት ነው። መልካም አማራጮቹ ሰፋ ብለው ለውጥ ለማምጣት የሚያስችሉ ሁኔታዎች እንዲፈጠሩ የሚል ነው። የፍትህ ስርአቱን ማጠናከር በአጠቃላይና የጠበቆችንም መብቶች ከለላ ጭምር መስጠትና ማስጠበቁ ወሳኝ መሆኑን ገልጠዋል። ጠበቃ ሲፈለግ ራሱ የጠበቃው ብቃትና የተከራካሪነት ችሎታው መሆኑ ቀርቶ ከዳኛ ጋር ያለው ትውውቅ በዋስትና መወሰዱን የሚያረጋግጥ ማግኘታቸውን አቶ ተካ ገብረ ኢየሱስ በዚሁ ጥናታቸው አስረጅነት ይናገራሉ። ይህን ደግሞ እንስማ። ጥብቅና አገልግሎት ሲፈለግ ሰው ጠበቃ ሲፈልግ፣ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል ፕራክቲካል፣ ዳኛ ማንን ነው የሚያውቀው ተብሎ ነው ብዙ ጥያቄ ማስከተል የሚፈልግ አይመስለኝ። በጣም ያው ዳኛ ማንን ያውቃል የሚለው ነገር አንደኛ እንግዲህ ከዳኛው ጋር ያለው ግንኙነት ከጀርባው ሌላ ነገር ያዘለ እንዳለው ነው ማለት አብረው ትምህርት ቤት በመማር ወይም አብረው አንድ ሰፈር በመኖር ሳይሆን ከሙስና ጋር የተያዘ ነገር ሊሆን ይችላል ማለት ነው። ይሄ ራሱ አንዱ የመልካም አስተዳደር እጦትን ያሳያል ማለት ነው። ሌላው ነገር አሁን ያልጠቀሰው እኔ እስከማውቀው ድረስ ጠበቃው ምን ያህል የፖለቲካ ግንኙነት አለው የሚለው አንደኛው መስፈርት ይመስለኛል ብዙ ትላልቅ ኬዞች ጋር ያየናቸው ጠበቆችን በሚመለከት ማለት ነው። እና ይሄ ራሱ የሚያሳየው ፍትህ ስርዓቱ አንድን ሰው ፊቱ በሚቀርብበት ጊዜ ብቃት ያለው ጠበቃ ያንን ሰው ነፃ እንዲያወጣ ወይም መብቱን እንዲያስከብርለት የሚገፋፋ ሳይሆን አቅመቢስ ግን የፖለቲካም ሆነ ግላዊ ፐርሰናል ግንኙነት ያለው ሰው ነው ማለት ነው። ፍርድ ቤት እንዲቀርብ የሚገፋፋው ስርአቱ አሁን ያለ ስርአት ማለት ነው። ይሄ እንግዲህ የሚያሳየው ምን ያህል ደካማ የፍትህ ስርአት እንዳለ ና እንደምናውቀው ፍርድ ቤቶቹ ውስጥ የተሾሙት ዳኞች እና አቃቢያ ንግ የመጡባቸው የትምህርት ቤቶች ከሲቪል ሰርቪስ ኮሌጅ ነው በብዛት እንደሰማ ነው የሚመጡት እና እርስ በርስ የመጠቃቀም ና እርስ በርስ የመደጋገፍ ግን የፍትህ ስርአቱን ገፍትሮ የመጣል ሁኔታ ነው ያለው። ምክንያቱም በእንደዚህ አይነት ሁኔታ እንደተከሰሰ ሰው መብት በትክክል አይከበርም። ዳኛም በማወቅ ብቻ ጠበቃ ይዞ የሚሄድ ከሆነ ማለት ነው። በከፍተኛ አመራሮች ጣልቃ ገብነት ፍርድ ቤቶች ገለልተኛና ራሳቸውን የቻለ መሆን የሚጠበቅባቸውን ኃላፊነትም በአግባቡ የማስፈጸም ብቃት ሊያጓደል እንደሚችል ይታወቃል። በዚህ ጥናት ግን በከፍተኛ ስልጣን ላይ ያሉ ሰዎች በፍርድ ቤቶችና በዳኞች ስራ ጣልቃ ገብ የሚሆንበትን ሁኔታ መመልከቱን ይናገራል። ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይህን ፋይል ዝጋ፣ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን በቃ ይህን ካላቁም ኢቭን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል። ይሄ ነገር እንግዲህ ቅድም እንዳልኩት ቀድሞ የነበረ ነው። ትዝ ይል እንደሆነ በቅንጅት ጊዜ በተከሰሱ ሰዎች ላይ የተፈረደው ፍርድ የሚያሳየውም ያንን ነው። ዳኞቹ ቀጠሮ ይቀጥሩና ለመወሰን ይቸገራሉ። ከዛ መሀል ላይ አቋርጠው ቢሮ የገቡና እንደገና በደንብ ያላሰቡበትም ተጽፎ የተሰጣቸው የሚመስል ውሳኔ ሲያነቡት አያለ እና፣ ይሄ ግልጽ ነው። ይሄ አዲስ ነገር አይደለም። ባለፉት አስራ ስንት ዓመታት የሚካሄድ ነው። በህይወትም ያሉ በህይወትም የሌሉ ሰዎች ያደረጉት ተጽዕኖ ነው። አሁን ቁም ነገሩ እንግዲህ ይሄንን እኛ ስንል የነበረውን ነገር እራሳቸው የዚህ ስርዓት አካላት ፍርድ ቤት ፍርድ ቤቱን አስተዳድሩልኝ ብሎ የሾማቸው አካላት ራሳቸው መናገር ጀመሩ ማለት ነው። የሚያሳየው አንደኛ እነሱም ራሳቸው የዚህ አካላት ምን ያህል እየተጎዱ እርስ በርሳቸው ማለት ነው እና እነዚህ ነገሮች በግልጽ መውጣታቸው በእንደዚህ አይነት ሁኔታ ላይ ያሉ የራሳቸውን ባለስልጣኖች ቢሆን በዚህ ጉዳይ ላይ ተነሳስተው በራሳቸው የሚወስዱት አክሽን ይኖራል ብዬ ነው መገመጠው። ከዛ ውጭ ግን ለእኛ አሁን ይሄን ነገር እንድንሰማው መደረጉ ራሱ ሌላ አይነት ነገር ከጀርባ እንዳለ ያሳየናል በአጠቃላይ ይሄ የሚያሳየው የፍትህ ስርአቱ ምን ያህል ፍጹም ለአንድ ሀገር ውስጥ ምን አይነት አስተዳደር እንዳለ ወይም ፍጹማዊ የሆነ መንግስት እንዳለ ብሎም ደግሞ የመልካም አስተዳደር እንደሌለ የሚያሳይ ምሳሌ ነው በቃ ከዚህ የበለጠ ነገር ማሳየት የሚቻል አይመስለኛል እንደው ለማጠቃለል ያህል እነዚህ ነገሮች እንግዲህ እነሱ የነገሩ ያሳዩን ነገሮች ናቸው። ከዚህም መለስ ብዙ የተከራከሩባቸው የተወያዩባቸው ነገሮች ይኖራሉ። ግን ይሄ ለእኛ ራሱ የምንናገረውን ነገር እንዳረጋገጠልን ኢትዮጵያ ውስጥ ምንም አይነት ነጻ ፍርድ ቤት እንደሌለ፣ ሙሰኝነት ምን ያህል እንደተንሰራፋና እላይ ድረስ አንቆ ስርአቱን ለመጣል ደረጃ እንደደረሰ፣ በዚህ ጉዳይ ላይም ደግሞ ትላልቅ ባለስልጣኖች ሁሉ እንደተዘፈቁ የሚያሳይ ነገር ነው። አሁን እኔ እንዳየው የዚህ ሪፖርት ሁሉም ነገሩ እና ይሄ ጉዳይ እነሱንም ራሳቸውን አደጋ ላይ እንደ ጣላቸው ያሳየ ነገር። መልካም አስተዳደር ከፍትህ ስርአቱ ውጪ በሌሎች የስራ ዘርፎች ውስጥ የተንጸባረቀባቸው ችግሮችም ተነስተዋል። የፖሊሲ ጥናት ምርምር ማዕከልና የሕዝብ አገልግሎትና የሰው ሃይል ልማት ሚኒስቴር በጋራ ያጠኑትን ጥናት ተንተርሶ በተለይ በፍትህ አሰራሩ ላይ እና ነጻነት ላይ ለተነሱት ችግሮች ዶክተር ፍጹማቻ ሜለህ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በሌላ ሰፋ ያለ ውይይት ከሌሎች ባለሙያዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ፣ አመሰግናለሁ። አድማጮች እኛም አሉላንና እንግዳውን ዶክተር ፍጹም አቻሜልህን እናመሰግናለን። ተከታዩ የምሽቱ መደበኛ ፕሮግራም አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐዬ አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ የውጭ ጋዜጦች ኢትዮጵያ ውስጥ የተከሰተውን ድርቅ በሚመለከት በዘገቡት ላይ ያተኮራል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የጋዜጠኞች ነቀፌታ እንደማያስፈራቸው የገለጹበት ዘገባን አካተናል እነሆ። የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ በዘገበው መሰረት በኢትዮጵያ በተከሰተው ከባድ ድርቅ ምክንያት እስከ መጪው ጥር ወር ባለው ጊዜ ውስጥ ከ15 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት አስገንዝቧል። በድርቅ በተጎዱት አካባቢዎች በዝናብ እጥረት ምክንያት ዘጠና ከመቶው መኸር እንዳልገባ ድረገጹ ጨምሮ ገልጿል። የኢትዮጵያ መንግስት ድርቅ ያስከተለውን ችግር ለመወጣት 192 ሚሊዮን ዶላር መድበዋል። ይሁንና ችግሩን ለመፍታት 330 ሚሊዮን ፓውንድ ያስፈልጋል ይላል ድረገጹ። ቆቦ ሄዶ በአካባቢው ስላለው ሁኔታ የዘገበው የቢቢሲ ጋዜጠኛ በበቂ ምግብ እጦት ምክንያት ልጇ የሞተባት ወይዘሮ ብርቱካን አሊን አነጋግሯል። አብዱ መሐመድ የተባለውን የአምስት ዓመት ዕድሜ ልጇን የቀበረችው ከጥቂት ቀናት በፊት ነው። ድሩም ቢሆን ታማሚ ነበር። ሆኖም በዝናብ እጦት ምክንያት ምግብ ሲታጣ እየተዳከመ ሄደ። በዚህ ዓመት መኸር ስለሌለ ሁላችንም ችግር ላይ ነን ስትል ወይዘሮ ብርቱካን መናገሯን የቢቢሲው ዘጋቢ ጠቁሟል። የተባበሩት መንግሥታት ድርጅት እንደሚለው በአንድ ቦታ በየዕለቱ ሁለት ልጆች ሲሞቱ ቆይተዋል። የቁም ከብቶች ውሃ የሚጠጡበት ጉድጓድ ራሱ እያሽቆለቆለ ነው። ሰዎች ከሩቅ ተጉዘው ከብቶቻቸውን ለማጠጣት ቢሞክሩም የጉድጓዱ ውሃ በ30ና በ40 ሜትሮች ቀንሷል፣ በደለልና በጭቃ ተሞልቷል፣ ይላል የቢቢሲው ጋዜጠኛ። የምግብ እርዳታ እየደረሰ ቢሆንም ለአንዳንዶቹ ዘግይቷል፣ ለሌሎቹ ደግሞ ከአስፈላጊነቱ አንጻር በቂ አይደለም። በአጠቃላይ በአሁኑ ጊዜ ከ8 ሚሊዮን በላይ የሚሆኑ ሰዎች እርዳታ ያስፈልጋቸዋል። በ60ዎቹ ዓመታት መጨረሻ ዕድሜ ላይ ያሉት አቶ አበራ ወልዱ ከ31 ዓመታት በፊት የነበረውን አስከፊ ረሃብ ያስታውሳሉ። የአሁኑ ድርቅ ገና ጅምር ላይ ቢሆንም እየተባባሰ መሄዱ አይቀርም። አሁንም ቢሆን አስከፊ ነው። በረሃብ የሞቱ አንዳንድ ሰዎች አሉ። በእርግጥ የወቅቱ መንግሥት ከ31 ዓመታት በፊት ከነበረው ሁኔታ በተሻለ የድርቁን ችግር ለመቋቋም ተዘጋጅቷል። ባለሥልጣኖች ችግሩን ለማየት በቦታው ሲዘዋወሩ ቆይተዋል። የሀገሪቱ መንግሥት ከፍተኛ ጥረት እያደረገ ቢሆንም ተጨማሪ ዓለም አቀፍ ረድኤት ያስፈልገዋል ሲል የቢቢሲው ዘገባ ጠቁሟል። በጋርዲያን ድረገጽ ላይ የወጣው ጽሑፍ በበኩሉ በእርግጥ ኢትዮጵያ ችግር የገጠማት ቢሆንም የአሁኑ ድርቅ ከ31 ዓመታት በፊት የነበረውን አይነት ረሃብ የሚደግም አይሆንም ይላል። የቢቢሲ ጋዜጠኛ በያዝነው ሳምንት በዛን ጊዜ ተጎድቶ የነበረው ቦታ ድረስ ሄዶ ባነሳው ቪዲዮ ልጇ በረሃብ በሞተባት እናት ላይ አትኩሯል። ይሁንና ኢትዮጵያ አሁንም ቢሆን ሊወገዱ የሚገባቸው ችግሮች ቢኖሩባትም በመቅሰፍት ደረጃ የሚደርስበትን ሁኔታ ለማስወገድ የሚያስችል ብቃት አላት ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ለንደን ያለው የኢትዮጵያ ኤምባሲ ታዲያ ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ቴሌቪዥን በየቀኑ ልጆች እየሞቱ ነው ሲል ያቀረበው ዘገባ ወሬን ለማዳመቅ ያህል እንጂ በሀገሪቱ ያለውን ተጨባጭ ሁኔታ እንዲሁም የድርቁን ችግር ለመቋቋም የተደረገውን ዝግጅት አያንጸባረቅም የሚል ምላሽ እንደሰጠ ድረገጹ ጠቁሟል። የጋርዲያን ድረገጽ አያይዞም የሀገሪቱ መንግስት አስፈላጊውን እርዳታ እያደረገ ነው። ይሁንና ድርቁ ምን ያህል ከባድ እንደሆነ በመቀበል ላይ አዝግሟል። ሀገሪቱ በተለይም ካለፉት አስር ዓመታት ወዲህ ከፍተኛ እድገት ያሳየች ሆና ሳለ ጥንታዊዋን ሀገራቸው በምዕራባውያን አስተሳሰብ ስቃይ በሰፈነባት ገጽታ መታየቷን በሚመለከት በሚሊዮኖች የሚቆጠሩ ኢትዮጵያውያን የመንግስታቸውን ቁጣ ይጋራሉ ይላል። የተባበሩት መንግስታት ድርጅት በገለጸው መሰረት እንደ አውሮፓ አቆጣጠር ከ2005 እስከ 2012 ዓ.ም በነበረው ጊዜ ኢትዮጵያ በሀገሪቱ ያለውን የድህነት መጠን በሚያስደንቅ ሁኔታ የቀነሰች ቢሆንም በህዝብ ብዛት መጨመር ምክንያት አሁንም 25 ሚሊዮን ህዝብ በድህነት ይኖራል። የመንግሥትና የረድኤት ገንዘብ የእርሻ ዘዴን በማሻሻል ተግባር ላይ የሚውል ቢሆንም ዘጠና ከመቶ የሚሆነው የእርሻ ዘርፍ አሁንም በዝናብ ላይ የሚተማመን ነው። እስካሁን ባለው ጊዜ በድርቅ ምክንያት ስለሞቱት ሰዎች የተገለጸ ነገር የለም። ሆኖም የቢቢሲ ዘገባ ካቀረበው ጋር የሚወዳደር ዘግናኝ ትርኢት የለም። የኢትዮጵያ መንግስት አስፈላጊውን እርዳታ ካገኘ ወደ ረሃብ ሁኔታ አያመራም ሲሉ የሬዲኤስ ሰራተኞች እንደሚናገሩ ጋርዲያን ድረገጽ ላይ የወጣው ጽሁፍ ያወሳል። አሶሺትድ ፕሬስ የተባለው የዜና አገልግሎት በበኩሉ የኢትዮጵያ መንግስት በሰሜንና በሰሜን ምስራቅ አካባቢ ላሉት የድርቅ ሁኔታ ለተደቀነባቸው ሰዎች የስንዴና የምግብ ዘይት እርዳታ ማከፋፈል ጀምሯል ይላል። ለእያንዳንዱ ሰው 15 ኪሎ ግራም የሚሆን ስንዴና ግማሽ ሊትር የምግብ ዘይት እያከፋፈለ መሆኑን የሀገሪቱ የቀውስ አስወጋጅና ዝግጅት ኮሚቴ ጸሐፊ አቶ ምትኩ ካሳ መናገራቸውን አሶሽየትድ ፕሬስ የዜና አገልግሎት ጠቅሷል። በአሁኑ ጊዜ አስቸኳይ ረድኤት የሚያስፈልጋቸው ሰዎች ከ8 ሚሊዮን በላይ እንደሚሆኑና የሀገሪቱ መንግስት እስከ መጪው ታኅሳስ ወር ባለው ጊዜ ውስጥ የተቸገሩትን ለመርዳት የሚያስችል ብቃት እንዳለው መግለጹን አሶሽትድ ፕሬስ የዜና አገልግሎት ጠቅሷል። በሌላ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጋዜጠኞች የሚቀርብ ነቀፌታ እንደማያስፈራቸው ለቢቢሲ ማለት ለብሪታንያ የዜና አገልግሎት ሲያስረዱ ነጻ ሚዲያ ለዲሞክራሲያዊ ሂደትና ለልማት አስፈላጊ ነው ማለታቸውን ባለፈው አርብ የወጣው የቢቢሲ ድረገጽ ጠቅሷል። ባለፈው ዓመት ታስረው የነበሩት አንዳንድ ጦማሪያንና ዘጋቢዎች የታሰሩት በጋዜጠኝነት ሙያቸው ሳይሆን የሀገሪቱን መንግስት ለማናጋት ከሚፈልጉ ቡድኖች ጋር በነበራቸው በማስረጃ በተረጋገጠ ግንኙነት ምክንያት ነው ማለታቸውን ድረገጹ ጠቅሶ ዞን ዘጠኝ በተባሉት ጦማሪያን ላይ ተመስርቶ የነበረው የአሸባሪነት ክስ ተነስቷል ይላል። ይህ በጣም ግልጽ ሆኖ እንዲሰመርበት ይገባል። ምክንያቱም ከተከበረው የጋዜጠኝነት ሙያና የዚህ ሀገር ጋዜጠኞች ከሚያከናውኑ ስራ ጋር እንዲምታታ አያስፈልግም ሲሉም ጠቅላይ ሚኒስትሩ ለቢቢሲ አስገንዝበዋል። እኛ ፍጹም የተዋጣልን ሰዎች አለመሆናችንን ስለምናውቅ በማንኛውም ጋዜጠኛ ለመወቀስ ዝግጁ ነን በማለትም አክለውበታል። ኢትዮጵያ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሶማሊያና በአልሸባብ ውስጥ ሰርጎ እንዳይገባ በመከላከል ረገድ የመካከለኛው ምስራቅ ሀገሮች ከሚገኙበት ዓለም አቀፍ ማህበረሰብ ጋር እየሰራች መሆኗን ድረገጹ ጠቁሟል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዓለም አቀፍ ኢኮኖሚ ስለታየው ሁኔታ ሲያብራሩም ትልቁ የኢትዮጵያ ሸቀጦች ገበያ በሆነው የአውሮፓ ህብረትም ሆነ በቻይና የታየው የኢኮኖሚ መንገዳገድ የኢትዮጵያን ኢኮኖሚ እጅግ ያልጎዳው የኢትዮጵያ ኢኮኖሚ ዋና ትኩረት የግል ዘርፍ መዋዕለ ንዋይ በመሆኑ ነው ማለታቸውን የቢቢሲ ድረገጽ አስነብቧል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ክቡራትና ክቡራን አድማጮች በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡም እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ካም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ እንዲሁም ናይል ሰዓት ላይ እንገኛለን። ከምሽቱ ሶስት ሰዓት ከ53 ደቂቃ ነው አሁን አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ አንድ ሰዓት ከ53 ደቂቃ ነው። አርብ ህዳር 3 2008 ዓ ምት በስቱዲዮ ቴክኒሻኑ ጆ ጊል ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አስተናጋጆቻችሁ ሰሎሞን አባትና ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ። ጤና ይስጥልኝ፣ የአሜሪካ ድምጾች፣ የምደውለው ከዚህ ከዋሽንግተን ዲሲ የዘወትር አድማጫችሁ ነኝ። የዛሬ የምደውልበት ምክንያትም ሰሞኑን በተከታታይ ያቀረባችሁት የኢትዮጵያ መንግስት የመልካም አስተዳደርን አስመልክቶ ጥናት አስጠንቻለሁ ስላለው ነው ሙስና መንሰራፋቱንም በተመለከተ አውሮፓ ውስጥ ሮማንያ የሚባለ አገር ባለፈው ሁለት ሳምንት በፊት ናይት ክለብ ውስጥ አደጋ ደርሶ ሰላሳ ሰዎች ሞተው የሀገሪቱ ጠቅላይ ሚኒስትር ያ የሆነበት ምክንያት ሀገሬ ውስጥ ሙስና ስለተንሰራፋ ናይት ክለቡ በአግባቡ ስላልተመረመረ ነው ብሎ ስልጣኑን ለቋል። እኛ ሀገር ግን ይኸው ሀያ አምስት አመት ስልጣን ላይ የተቀመጠ ሰው አለ እስከምናውቀው ድረስ አንድ ሰው ኢትዮጵያ ውስጥ ፍትህ ጠፍቷል ወይም ደግሞ ሙስና ተንሰራፍቷል ብሎ ስልጣን የለቀቀ አመራር ሰምተንም አናቅም እርስ በርሳቸው ሲጣሉ ብቻ እስር ቤት ከሚገቡት በስተቀር ስለዚህ አሳ ከጭንቅላቱ ይገማል ነው የሚባለው ና አንድ ሰው ደፋር ሰው ይነሳና ና እስቲ ሀላፊነት ይውሰድ ስልጣን ለቅቄያለሁ ኢትዮጵያ ውስጥ ፍትህ ጠፍቷል ሙስና ተንሰራፍቷል ብሎ እስቲ አንድ ከመሀከላቸው የሀያ አምስት ሚሊዮን ብር ቤት መቅማት ሰራት ሳይሆን እስቲ ስልጣናችሁን ልቀቁ፣ ድፍረት ካላችሁ። አመሰግናለሁ። ሰላም። ቪኦኤ አው በእርግጥ የኢትዮጵያ ኢኮኖሚ በእኛ የምንለው በአስራ አንድ በመቶ እያደገ ነው እንዳው አይኤምኤፍም የምለው በስምንት በስምንት በመቶ እያደገ ነው። እንግዲህ ይሄም እነ አሜሪካ እነ እንግሊዝ በአራት በመቶ እያደጉ ነው። ይሄም ማለት እንግዲህ ኢትዮጵያ ከሁሉም ሀገር እንዳው አንደኛ ናት። ከዓለም ውስጥ በኢኮኖሚ እድገት አሁን በዚህ ጊዜ እየመራች ነው፣ አንደኛ ናት ማለት ነው። ሌላው ደግሞ ቲፒኤልኤፍ ወይም ተሀት እኛ ሁለት የሚኒስትር ቦታ ብቻ ነው የያዝነው እና ከዛ እንግዲህ አሁን ያውና ሌሎች ሁሉ በሌላ ብሔረሰብ የተወጣጡ ናቸው። ጠቅላይ ሚኒስትሩም ጀምሮ ሁሉም ሁሉም እንዳው ሀይል እና ስልጣን ያላቸው ናቸው። ሰው እንደምናገረው እንዳው ዝም ብሎ ለሲምቦል ለምልክት የተቀመጡ ሳይሆን እንዳው በጣም እና ከኋላ ወያኔዎች ያሽከረክሯቸዋል የሚለውን ጉዳይ በጭራሽ እውነት አይደለም። ስለ አስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች። ስልክ መስመራችን ተዘዋዋሪው በነጻ የምትደውሉበት 2022059942 ውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረመጠው መመሪያ መሰረት እንድታኖሩ አሁንም እናሳስባለን። በኢሜይል የምትጠቀሙ ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብትሉ ይደርሰናል። ከመሰነባበታችን በፊት አጠራጠር ያሉ መረጃዎች እናካፍላለን። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ04 ሳንቲም ተመንዝሯል። የመሸጫ ዋጋ 21 ብር ከ04 ሳንቲም ነው፣ የመግዣ ዋጋ ደግሞ 21 ብር ከ14 ሳንቲም ነው። አንድ ዩሮ 22 ብር 59፣ አንድ የእንግሊዝ ፓውንድ 32 ብር ከ05 ሳንቲም ሆነው ውሏል። ቅዳሜና እሁድ፣ ነገና ከነጎዳያ ማለት ነው። አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23፣ የቅዳሜ ዝቅተኛ 8 እና የእሁድ ዝቅተኛ 10 ዲግሪ ሴልሽየስ ይሆናል። ለማጠቃለል ዜና ሰሎሞን፣ የዩናይትድ ስቴትስ ጦር ሰራዊት ጂሃዲ ጆን እየተባለ በሚጠራው አደገኛ እንግሊዛዊ የእስላማዊ መንግስት ሚሊሻያ ላይ ያነጣጠረ የአየር ድብደባ ማካሄዱን አስታውቋል። ጂሃዲ ጆን በበርካታ ቪዲዮዎች ላይ የምዕራባውያን ታጋቾችን አንገት ሲቀላ ታይቷል። ምዕራባውያን የስለላ ድርጅቶች ሙሐመድ ኤምዋዚ መሆኑን የሚገልጹት ነውጠኛ በትላንት ማታው ራኪ ሲሪያ ውስጥ በተካሄደው የድሮን ጥቃት ስለመገደሉ ግን ባለስልጣናት ወዲያውኑ የሰጡት ማረጋገጫ የለም። ማንነታቸው እንዳይገለጽ የጠየቁ ከፍተኛ የዩናይትድ ስቴትስ ባለስልጣናት ለበርካታ መገናኛ ብዙሃን እንደተናገሩት ግን ኤምዋዚ የነበረበት ተሽከርካሪ በትክክል የተመታ በመሆኑ ሳይሞት አልቀረም ብለዋል። ዜናው ይኸው ነው። አመሰግናለሁ ሰሎሞን ለማጠቃለያ ዜናው ጥቂት ደቂቃ ይቀረናል ለመሰነባበት በነገራችን ላይ የኮንደም ማስታወቂያ ለመጀመሪያ ጊዜ የወጣው ልክ የዛሬ 31 ዓመት በዛሬው ዕለት በአንድ እንግሊዝ ቴሌቪዥን ላይ እንደነበረ ያስታውሳሉ እንሰነባበታለን አሁን የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ ቴክኒሻኑ ጆግል በስቱዲዮ ፕሮግራሙን ይመራልን ንጉሱ ተምሬ ነው ያስተናገድናችሁ ሰለሞን ክፍሌና እኔም ሰሎሞን አባተንን በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታቸዋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከኛ ቀጥሎ ይቀርባል። እስከዛው ግን የመሐመድ አማንን ጀሚላ ንጉሱ ታምሬ ፕሮግራሙ መሪ ይጋብዘናል። ጤና ይስጥልን። በእኛ በኩል